ድርጅቱ በጽሑፍ ባወጣው መግለጫ እንዳመለከተው በደቡብ በኦሮሚያ በአማራና በአዲስ አበባ በእጩዎቻቸውና ታዛቢዎቻቸው ላይ ወከባና ማስፈራራት እንደደረሰባቸው ይዘረዝራል። በምርጫው ዕለት ኢህአዴግ ህዝቡን በአንድ ለአምስት አደራጅቶ ከህብረተሰቡ መካከል የተወሰኑትን በጥቅም ሌሎችንም በማስፈራራት ብልሃት ተጠቅሞ ለዓመታት የዘራውን አዝመራ ለማጨድ በቅቷል ብሏል። ራፓ በመጨረሻም የምርጫው ውጤት እንደማይቀበለው አሳውቀዋል። መድረኩ ለጥያቄና መልስ ክፍት ሲሆን ወደፊት የትግላቸው አቅጣጫ ምን ይመስላል ተብሎ ከጋዜጠኞች ለቀረበው ጥያቄ የድርጅቱ ፕሬዚዳንት አቶ ተሻለ ሰብሮ ተከታይን ብለዋል። አለ የለም በሚያሰኝ ደረጃ ቀርቶ ባሉትም ሀገር በሰለጠኑትም ሀገሮች ዲሞክራቲክ ሀገር ተብሎ በሚታወቁት ሀገራት ቀር ሁልጊዜም ሂደት አለ። ዲሞክራሲን ሪፋይን እየተደረገ ይገዳል። ቀጣይነት ያለው ነው። ስለዚህ ዛሬም እንኳ በመዘራር ብንወጣም በትግል ደክመኖ ሳይሆን ሁሉን መሽነሮች የያዘው አካል አላፈናፈነም። ስለዚህ የዛሬው መዘረር ለነገው መንቃት የሚሆን ቁጭት ጭሮብናል ነው። እንዴት እንሰራለን? ሁለት አቅጣጫዎች አሉ። የመጀመሪያው ሀገራዊና ብሔራዊ መግባባትን በሁሉም ዜጎችና ድርጅቶች ወም አካላት በተባበረ ጥረትና ትግል ማምጥ ማስገኘት ነው። ብሔራዊ መግባባት ግድ ነው። ሌላው መሪያችን ደግሞ አለ። የእኛ የፓርቲያችን መሪክ ምንድን ነው? ትራንስፎርሜሽን አልሰራም። በተወሰነ ኤሪያዎች ተሰርቶ ሊሆን ይችላል፣ ግን በዋና ችግር ባሉባቸው አካባቢዎች ትራንስፎርሜሽን ፖሊሲ የኢህአዴግ አልሰራም እ ወደ ሪፎርሜሽን እንግባ ነው። ደረሰብን ካላችሁት ጫናዎች ውጪ የምትጠቅሱት የራሳችሁ ድክመት አለ ወይ ተብሎ ከዶች በለ ለቀረበ ጥያቄ አቶ ተሻለ ተከታዩን ብለዋል። እንደ ማንም ፖለቲካ ፓርቲዎች በሀገራችን ተጨባጭ ሁኔታ ላይ ለመንቀሳቀስ፣ ለመውጣት፣ ለመውረድ፣ ለማሰባሰብ እቅድ ፕላን ፕሮግራም ሳይኖረው ቀርቶ አይደለም ትልቁ ችግር የእኛ የፋይናንስ ችግር ነው በተለይ በምርጫ ወቅት ላይ በተወሰነ መልኩ የፋይናንስ ማነቆ አለ አለ እኛን ወደ ራሳችን ስንመለከት አንድ ድክመታችን የመንቀሳቀስ የመሮጥ የዕቅድ የፕላን የራእይ ጉዳይ ሳይሆን የፋይናንስ አቅም ግንባታ ችግር ነው ከኢትዮጵያኖች ድርጅቶች ሁለት መቶ ወረቀቶች በትነናል ሁለት መቶ ወረቀቶች ራሴ የፈረምኩበትን ለኢትዮጵያዊ ድርጅቶች ለኮንስትራክሽን ኃላፊዎች ለኢንቨስተሮች ለሪል ስቴት ኃላፊዎች ባለቤቶች፣ በግልም በቡድንም ተንቀሳቅሰናል። አምስት መቶ ኢትዮጵያ ብር የተገኘው። ይሄ ለምንድን ነው? ሁሉም ፈሪ ነው። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም